አውሮፓና ጀርመን፣ የአፍሪቃ ህብረት መቀመጫ አዲስ አበባ ባለፈው ሳምንት መጨረሻ የመጀመሪያዋን ሴት የአውሮፓ ህብረት ኮሚሽን ፕሬዝዳንት አስተናግዳ ሸኝታለች። ኮሚሽነር ኡርሱላ ፎንዴር ላየን ኃላፊነታቸውን በይፋ በተረከቡ በሳምንቱ ነበረ ወደ ኢትዮጵያ የሄዱት። በዚሁ ኃላፊነታቸው የመጀመሪያቸው በሆነው የኢትዮጵያ ጉብኝታቸው ከኢትዮጵያ መንግስት መሪዎችና ከአፍሪቃ ህብረት ኃላፊ ጋር በተለያዩ ጉዳዮች ላይ ተነጋግረዋል። ከፎንደር ላይን ጋር ወደ አዲስ አበባ የተጓዘው የዶችቨለ ዘጋቢ በርንት ሬጌርት እንዳለው የኢትዮጵያ ጉብኝታቸው በአጠቃላይ 17 ሰዓታት ብቻ ነው የፈጀው። ባጭሩ ቆይታቸውም ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ ከኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴና ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ጋራ የተወያዩት ፎን ደር ላይን ይላል በርንት። የመዝናኛም ይሁን ከተራ ዜጎች ጋር የመነጋገሪያ ፋታ አልነበራቸውም። ይህ የፎንደርላይን የኢትዮጵያ ጉብኝት አጭርም ቢሆን ትኩረት ስቧል። በአዲሱ ኃላፊነታቸው ለምን የመጀመሪያ ጉብኝታቸውን በአፍሪቃ አደረጉ? የሚል ጥያቄም ማስነሳቱ አልቀረም። የመጀመሪያ ጉብኝታቸውን በአፍሪቃ ያደረጉበትን ምክንያት አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ከአውሮጳ ውጭ የመጀመሪያውን ጉብኝቴን በአፍሪቃ ማድረግ መርጫ አለው። በአፍሪቃ ህብረት መገኘቴ ጠንካራ ፖለቲካዊ መልእክት ያስተላልፋል። ምክንያቱም የአፍሪቃ ክፍለ ዓለምና የአፍሪቃ ህብረት ለአውሮጳ ህብረትና ለህብረቱ ኮሚሽን አስፈላጊ ናቸውና በክፍለ ዓለሙ እጅግ ፈጣን እድገት በማስመዝገብ ላይ ያሉ ኢኮኖሚዎች መኖራቸው እንዲሁም የአየር ንብረት ለውጥን ጨምሮ ሌሎችም የክፍለ ዓለሙ ከፍተኛ ተግዳሮቶች የመጀመሪያ የስራ ጉብኝታቸውን በአፍሪቃ ያደረጉበት ተጨማሪ ምክንያት መሆኑን አስረድተዋል። አውሮጳውያንና አፍሪቃውያን ከጉርብትናም በላይ የጋራ እጣ ፈንታም አለንም ብለዋል። ኮሚሽነሯ የተጣበበ ጊዜ ይዘው ወደ አፍሪቃ ህብረት የሄዱት ፎንደርላይን ለጋዜጠኞች ሲናገሩ ለአፍሪቃ ሰፊ እቅድ አዘጋጅተው ሳይሆን መጀመሪያ ለማዳመጥ እንደመጡ ነው የተናገሩት። የአውሮፓ ህብረት ታናሽ እህት ተደርጎ የሚቆጠረው የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ የእስካሁኑ የሁለቱ ህብረቶች ትብብር እንዲሻሻል ይፈልጋሉ። በዚህ ረገድ በተለይ ክፍለ ዓለሙን ያሳስባል የሚሉት አሸባሪነት ቅድሚያ ትኩረት ሊሰጠው ይገባል፣ በእርሳቸው አስተያየት። እናም በእርሳቸው እምነት በዚህ ጉዳይ ላይ ከአውሮፓ ህብረት ጋራ ይበልጥ ተቀራርቦ መስራት ያስፈልጋል እያንዳንዱ ሀገር የመረጋጋትና የዓለም ሰላም አደጋ የሆነውን ይህንን ስጋት ለመዋጋት ዓለም አቀፉን ማህበረሰብ ለማንቀሳቀስ ከአውሮጳ ህብረት ጋር ይበልጥ ተቀራርቦ መስራት ያስፈልጋል። ከአውሮጳ ጋር ያለን አጋርነት ብዙ ቅርጽ ያለው ሲሆን፣ በጣም በሰፊው አድጓል። በመጪው ዓመት በ2020 ተጨማሪ እርምጃዎችን መውሰድ እንችላለን ብለን እናምናለን nous allons l'approfondir davantage. በጎርጎርሳያኑ የካቲት 2020 የአውሮፓ ህብረት ኮሚሽንና የአፍሪካ ህብረት ኮሚሽን አዲስ አበባ ውስጥ የጋራ ስብሰባ ይኖራቸዋል። በመጪው ዓመት ጥቅምት ደግሞ የአፍሪቃና የአውሮጳ ሀገራት መሪዎች ጉባኤ በብራስልስ ይካሄዳል። የአውሮፓ ህብረትም ሆነ የአፍሪካ ህብረት ኮሚሽን ለየክፍለ ዓለማቸው ጉዳዮች ኃላፊነት ይወስዳሉ። ሆኖም ስምንት የስራ አስፈጻሚ ኮሚቴ አባላት ብቻ ያሉት የአፍሪቃ ህብረት ኮሚሽን ስልጣኑ አናሳ ሲሆን ሊያስተባብር የሚገባቸው ጉዳዮች ግን በርካታ ናቸው። የአፍሪካ ህብረት እንደ አውሮጳ ህብረት የህግ አውጭነት ሚና የለውም። ሀገራት ለሚስማሙባቸው ጉዳዮች ተገዢ እንዲሆኑ ማስገደድም አይችልም። ይሁንና የአውሮጳ ህብረት እንደሚያደርገው ሃምሳ አምስቱ የአፍሪካ ህብረት አባል ሀገራት ርዕሳነ ብሔራትና መራህያነ መንግስትም ጉባኤዎች ያካሂዳሉ ለዚሁ ዓላማም ሃምሳ አምስት ርዕሳነ ብሔራትና የመንግስታት መሪዎችን ማስተናገድ የሚችሉ ክፍሎች የሚኖሩት ቅንጡ ሆቴል አዲስ አበባ ውስጥ ይሰራል። ይህ ግዙፍ ግንባታ በሚካሄድበት ስፍራ ላይ ያሉ ምልክቶች እንደሚያሳዩት የቻይና ኩባንያዎችና የፋይናንስ አቅራቢዎች በዋናነት ተሳታፊ ናቸው። ፎን ደር ላይን ቻይና ከኢትዮጵያና ና ከሌሎች የአፍሪቃ ሀገራት ጋር ባላት የኢኮኖሚ ትብብርና በምትሰጠው ብድር ከባድ ተጽዕኖ እንደምታደርግ ያውቃሉ። እናም በርሳቸው እምነት የአውሮጳ ህብረት ከእጁ ያመለጡትን እነዚህን የመሳሰሉ እድሎች መልሶ በእጁ ለማስገባት ብዙ ጥረት ማድረግ ይኖርበታል። ሆኖም የአፍሪቃ ህብረት ዲፕሎማቶች በዚህ ጉዳይ ላይ በሚነሱ ውይይቶች በግልጽ እንደሚናገሩት አፍሪቃውያን ከማን ጋር እንደሚሰሩና ከማን ጋር እንደማይሰሩ የሚወስኑት ራሳቸው ናቸው። የቻይናም ይሁን የአውሮፓ ህብረት የልማትና የመሰረተ ልማት ፕሮጀክቶች ምርጫም በሚያቀርቧቸው ሁኔታዎች ተሽሎ የተገኘውን እንደሚመርጡ ነው የሚናገሩት። በፎንዴር ላይን የአዲስ አበባ ቆይታ የአውሮፓ ህብረት ለኢትዮጵያ ምጣኔ ሀብትና በግንቦት ለሚካሄደው ምርጫ የ170 ሚሊዮን ዩሮ ድጋፍ እንደሚሰጥ አስታውቋል። ከዚህ ውስጥ 10 ሚሊዮኑ በዚህ ዓመት ይካሄዳል ተብሎ የሚጠበቀው ምርጫ ግልጽና ነፃ እንዲሆን ታስቦ የተለገሰ መሆኑ ተገልጿል። ፎንዴር ላይንን በጽህፈት ቤታቸው ተቀብለው ያነጋገሩት የዘንድሮ የኖቤል የሰላም ተሸላሚ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ግን ከፍተኛ ፍላጎት ስላለን ተጨማሪ ገንዘብ ያስፈልገናል ሲሉ ጠይቀዋል። አብይ አህመድ ስልጣን እንደያዙ በኢትዮጵያና በኤርትራ መካከል ሰላም ለማውረድ ባደረጉት ጥረት የተሸለሙትን የሰላም ኖቤል ዛሬ ተረክበዋል። ባለፈው ቅዳሜ ከጠቅላይ ሚኒስትር አብይ ጋር የተነጋገሩት ፎንደርላይን አብይ ኖቤል በመሸለማቸው ደስታቸውን ገልጸውላቸዋል። በአውሮፓ ህብረት አስተያየት አሁን በአስቸኳይ መፍትሄ ከሚያሻቸው የአፍሪቃ ጉዳዮች መካከል የአየር ንብረት ለውጥ፣ ትምህርትና ለወጣቶች የስራ እድል መፍጠር እንዲሁም ስደት ዋነኛዎቹ ናቸው። ለእነዚህ ሁሉ ተግዳሮቶች ግን አሁን መልስ የለኝም ነው ያሉት ፎንደር ላይን ከአፍሪቃ ህብረት ኮሚሽን ሊቀመንበር ሙሳፋኪ ጋር ከተነጋገሩ በኋላ በሰጡት ጋዜጣዊ መግለጫ እውነት ለመናገር ለእነዚህ ሁሉ ተግዳሮቶች መልስ የለኝም። ሆኖም በጋራ መልስ መፈለግ እንችላለን ብዬ አምናለው በህብረት ለአውሮጳም ለአፍሪቃም የሚሰራ ጥሩ መፍትሄ ማግኘት እንችላለን። በውይይታችን እንደተገነዘበው በአውሮጳና በአፍሪቃ መካከል የበለጠ የትብብር ስራ ማካሄድ የሚያስችል ቦታ አለ። በአውሮፓ ህብረት ኮሚሽን ፕሬዝዳንት በፎንዴር ላይን ምኞት የሁለቱ ህብረቶች አጋርነት ተጨባጭ ውጤቶችና የሚታዩ ለውጦችን ማምጣት አለበት። ከአፍሪቃ ህብረት ጋር የሚከናወነው ስራም እየተሻሻለ ሊሄድ ይችላል። ይህን በተመለከተ በሁለቱ ህብረቶች መካከል ባለው የጋራ ትብብር የተገኙት ተጨባጭ ለውጦች ምን እንደሆኑ ዶቸ ቨለ የጠየቃቸው ፎንዴር ላይን ሲመልሱ ለውጦች አሉ፣ ግን በምንፈልገው ፍጥነት ይሄድ አይደለም። ለእኔ ዋናው ነገር ከፕሮጀክቶቹ የትኞቹ ሰሩ፣ የትኞቹ አልሰሩም ብለን የምንከታተልበት መንገድ ነው። በተጨባጭ ያስገኘውን ስኬትና በወረቀት ላይ የሰፈረውን መለየት መቻል አለብን። ፎንዴር ላይን በአዲስ አበባ ቆይታቸው ከኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ጋርም ተነጋግረዋል። ሳህለወርቅ ዘውዴ በአሁኑ ጊዜ በአፍሪቃ ብቸኛዋ ሴት ፕሬዝዳንት ሲሆኑ ፎንደር ላይን ደግሞ የመጀመሪያዋ ሴት የአውሮፓ ህብረት ኮሚሽን ፕሬዝዳንት ናቸው። በውይይታቸው ካተኮሩባቸው ጉዳዮች መካከል በአፍሪቃ የፆታዊ ተዋጽኦ ጉዳይ ይገኝበታል። በአፍሪቃ ልጃገረዶችና ወጣት ሴቶች እንዴት የተሻለ ደረጃ ላይ እንዲደርሱ ማድረግ ይቻላል የሚለው ሁለቱ ከተነጋገሩባቸው ጉዳዮች ውስጥ ናቸው። ኢትዮጵያ በካቢኔዋ ጾታዊ ተዋጽኦን በማመጣጠን ከዓለም ልዩ ቦታ ትይዛለች። ኡርዙላ ፎንደር ላይን ግን በኮሚሽናቸው ይህን ሊያሳኩ አልቻሉም። አንድ የአፍሪቃ ዲፕሎማት ከእርሳቸው ጋር ለተጓዘው የዶችቨለ ዘጋቢ በርንት ሬጌርት እዚህም ከኢትዮጵያ መማር ይቻላል ሲሉ ነግረውታል። ባለፈው ቅዳሜ የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ፎንደር ላይን በኢትዮጵያ ያካሄዱት ጉብኝት ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል።